በሻምቡ ከተማ ሰዎች በኮማንድ ፖስት መታሰራቸውን ነዋሪዎች ተናገሩ። ቁጥጥር ስር ከዋሉ ሰዎች መካከል ለ12 ዓመት ገደማ ከታሰረች በኋላ ባለፈው 2010 ዓመተ ምህረት በምህረት የተለቀቀችው ጫልቱ አቤት ትገኝበታለች። በሌሎች የምዕራብ ኦሮሚያ ከተሞችም ሰዎች በቁጥጥር ስር መዋላቸውን ነዋሪዎች ተናግረዋል። የኦሮሚያ ኮሚኒኬሽንስ ቢሮ ሰዎች በቁጥጥር ስር እየዋሉ ያሉት በሕብረተሰቡ ጥቆማ ነው ብሏል። ናኮር መልካ ተጨምሬያለሁ። ጫልቱ ታከላ ቤቱ ባለፈው ማክሰኞ ከቤተሰቦቿ መኖሪያ ቤት በኮማንድ ፖስት ቁጥጥር ስር መዋሏን ቤተሰቦቿ ለአሜሪካ ድምፅ ሬዲዮ ተናግረዋል። በአሁኑ ጊዜም በሆሮ ጉድሮ ወለጋ ዞን ፖሊስ መምሪያ እንደምትገኝ ወላጅ እናቷ ወይዘሮ አስካል አብዲ ገልጸዋል። ኦነግ በሻምቡ ጽሕፈት ቤት በመክፈቱ እሷ በአስተባባሪነት ስትመደብ ጫልቱቴይ፣ እነዚህ ሰዎች ወደ እስር ይመልሱሻል ብዬ ተቃወምኩ። እሷ ግን ይህ ከሁሉም ገለልተኛ ነው አለችኝ። ማንም አይነካኝም አለች። ከእሷ ጋር የነበሩ ሰዎችም ሲያሳምኑኝ እሺ አልኩኝ። ባለፈው አንድ ሳምንት አስረዋት ነበር። አሁንም ድጋሚ ያዟት። ከቤት የማትወጣዋ ልጄ በኦነግ ጉዳይ የታሰረች ይመስለኛል። ወይዘሮ አስካለ ልጃቸው ከዚህ በፊትም እንደ ኢትዮጵያውያኑ አቆጣጠር ከ1997 ዓ.ም ጀምሮ ለሶስት ጊዜ በኢትዮጵያ መንግስት መታሰሯን ተናግረዋል። የእድሜዋን 12 ዓመት ገደማ በእስር ቤት እንዳሳለፈች ገልጸው 2010 ዓ.ም በኢትዮጵያ በታየው የነፃነት ወጋገን በምህረት ብትለቀቅም አሁንም ከመታሰር አዳነችም ይላሉ። የዩኒቨርሲቲ ትምህርቷን በእስር ላይ ሆና ነው የጨረሰችው። ማስተርሷን ደግሞ ከወጣች በኋላ እንድትጨርስ አበረታታት ነበር። የስራ ልምድ ስለሌላት ውጤቷ ጥሩ ቢሆንም ቀጣሪ አላገኘችም ነበር። ድጋሚ ታስራ ባለፈው አመት በምህረት ተፈታ ነበር። ያኔ እንግዲህ ኦነግ ሲመጣ ሁሉም ሆ ብሎ የተቀበለው። አሁን ለምን እንደ ወንጀል እንደ ተቆጠረ አላውቅም። ፈጣሪ ብቻ ይልኝ ሌላ የምለው የለኝም። ከታሰረች ሶስት ቀን ማለፉን የተናገሩት እናቷ ጫልቱንም ሆነ ሌሎችም በቁጥጥር ስር ያዋሉ ሰዎችን ከመጠየቅ ለአሁኑ የከለከለኝ የለም ብለዋል። ወንድ ልጃቸው ሰኝ ታከለ ታስሯል ተብሎ ሲወራ እንደነበር የተናገሩት ወይዘሮ አስካለ ጫልቱ በተያዘችበት ምሽት በመንግስት ታጣቂዎች ለጥያቄ ተወስዶ ከጥቂት ቆይታ በኋላ መለቀቁን ተናግረዋል። ሰኚ ታከለ ስለ ሁኔታው እንዲህ ብሏል። ሻምቡ ከተማ ውስጥ በዚህ ሰሞን መንገድ ላይ አትቁሙ በሚል ምክንያት ነው ሰው የሚይዙት። በተጨማሪም ኦነግ ናችሁ፣ ኦነግን ትደግፋላችሁ በሚል ምክንያት እያፈሱ ነው። እኔንም ቢሆን ለምን ከእህት አትማርም ብለው ይዘውኝ ጥቂት ጥያቄዎች ከጠየቁኝ በኋላ ለቀውኛል። የኦሮ ጉድሮ ወለጋ ዞን አስተዳዳሪና የኮማንድ ፖስቱ አባል አቶ አየለ ዴከማ ስለ ሰዎች መታሰር ማብራሪያ እንዲሰጡኝ በስልክ ጠይቄያቸው በስብሰባ ላይ እንደሆኑ ገልጸውልኝ ከቆይታ በኋላ እንድጠይቃቸው ቀጠሮ ቢሰጡኝም ደጋግሜ ብደውል ስልክ አላነሱልኝም። በነቀምቴ ከተማም ሰዎችን በኮማንድ ፖስቱ ቁጥጥር ስር ማዋል ቀጥሏል ይላል የከተማው ነዋሪ አቶ ፌደሳቶላ ለምን እንደታሰሩ እንደማያቅም ይህ ሰው ይናገራል። ብዙ ሰዎች በመንግስት ታጣቂዎች ቁጥጥር ስር ውለዋል። ለምሳሌ ቡርቃ፣ ራጉኤል፣ ሀይሉ፣ ሄኖክ፣ ዮሐንስና ሌሎችም ቁጥጥር ስር ውለዋል። የዩኒቨርሲቲ ተማሪዎች የሚገኙባቸዋል። ከዚህ በፊት ታስሮ የነበረው ሻንቆ የተባለ ወጣትም በድጋሜ ተይዟል። የክሊኒክ ባለቤት የሆኑ አቶ ፍቅሩ አጌ አምቢሳ ቀበናና ገሜ የተባሉ ግለሰቦችም ታስረው ቤተሰብ እንዳይጎበኛቸው ተደርገዋል። ስለዚህም ጉዳይ ለማጣራት የምስራቅ ወለጋ ዞን ኮማንድ ፖስት አባልና አስተዳዳሪ የሆኑት አቶ ብርሃኑ በቀለን ለማግኘት ያደረኩት ጥረት አልተሳካም። የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው ግን ተከታዩን ምላሽ ሰጥተውናል። ህብረተሰቡ እየሰጠ በሚገኘው ጥቆማ መሰረት ሰዎች በቁጥጥር ስር እየዋሉ ነው። የተያዙ ሰዎች ከተጠረጠሩበት ወንጀል ነፃ ከሆኑ ቶሎ ይለቀቃሉ። ጥፋተኛ ከሆኑ ደግሞ በሕግ ይጠየቃሉ። የጸጥታ አካላትም በዚህ ረገድ በጥንቃቄ እንዲሰሩ አቅጣጫ ተሰጥቷቸዋል። በዚያው መሰረት እየሰሩ ነው። የቢሮ ምክትል ኃላፊ አቶ ኤሬሳ ተረፈ ትናንት ለቢቢሲ አፋን ኦሮሞ ክፍል በወንጀል ስለተጠረጠረ እንጂ በፖለቲካ ፓርቲ አባልነቱ የታሰረ ሰው የለም። ነገር ግን የፖለቲካ ፓርቲ አባልነት ለወንጀል ሽፋን መሆን የለበትም ብለዋል። ባለፈው ሳምንት የአካባቢው ኮማንድ ፖስት አዛዥ ከአባ ቶርቤዎች ማንንም አላሰርንም የሚል ምላሽ እንደሰጡኝ ይታወሳል። በምዕራብ ወለጋ ጊምቢ፣ መንዲና ቤጊ ከተሞችም ሰዎች በመንግስት ቁጥጥር ስር እየዋሉ መሆናቸውን ነዋሪዎች ተናግረዋል። የቤጊ ከተማ መጫ አባ ገዳ የሆኑት አቶ ጌታቸው ተርፋም ባለፈው ማክሰኞ ቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አልማዝ በንቲ ገልጸዋል። ትፈለጋለህ ብለው ይዘውት ሄዱ። የተያዙት ቤታችን አካባቢ ሲሆን አሁን በመከላከያ ካምፕ ይገኛሉ። ባለቤቴ የደም ግፊትና ስኳር በሽተኛ ናቸው። ሁለቴም የቀዶ ጥገና ሕክምና ተደርጎላቸዋል። አሁን ምግብም አስጠልቷቸዋል። የሚተኙት ብርድ ውስጥ በመሆኑ ያሰጋኛል። ነገር ግን እያደረጉላቸው ያለው ነገር ለክፉ አይሰጥም። ከእሳቸውም ጋር ሁለት ሾፌሮች ታስረዋል። ሁሉም ለምን እንደታሰሩ የማውቀው ነገር የለኝም። ለወረዳው የስራ አመራሮች ብደውልም መልስ ለመስጠት ፍቃደኛ ሳይሆኑ ቀርተዋል። የዞኑ አስተዳዳሪ አቶ ገመችስ ተመስገንም ስልክ አያነሱም። ባለፈው ሳምንት የግንቢ ከተማ አባገዳ አቶ ግርማ መታሰራቸውንም ልጃቸውን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀምቴ